ሰላም ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። እስከ ፍጻሜ ቆይታችሁ እንድትከታተሉ እየጋበዝኳችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ቅዱስና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ለዚህ ቀን ስላደረስከን ክብር ሁሉ ለስምህ ይሁን። እግዚአብሔር ሆይ አሁንም ይህንን ጊዜ እንድትባርክልን፣ በቃለ እንድታስተምረን፣ እንድትመክረን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። እግዚአብሔር አለልኝ፣ በቃ እሱ ይበቃኛል፣ በቃ Exia Viral Limbega, su IB Cañal de Betalia. Exia Vir, mi madre. ከአንደኛ ሳሙኤል ምዕራፍ 17 ዳዊት ጎልያድን ያሸነፈበትን ታሪክ ከመጽሐፍ ቅዱስ እናንብብ። ወንድማችን አለማየሁ ዳዊት ያቀርብልናል፣ አብረን እንስማ። አንደኛ ሳሙኤል ምዕራፍ 17 ፍልስጤማውያን ሰራዊታቸውን ለጦርነት አሰባስበው በይሁዳ ምድር በሰኮት ላይ አከማቹ። እነርሱም በሱኮትና በአዜቃ መካከል ባለው በኤፍስ ደሚም ሰፈሩ። ሳኦልና እስራኤላውያን ተሰብስበው በኤላ ሸለቆ ሰፈሩ፤ ፍልስጤማውያንንም ለመቅጠም ቦታ ቦታቸውን ያዙ። ሸለቆ በመካከላቸው ሆኖ ፍልስጤማውያን አንዱን ኮረብታ እስራኤላውያን ደግሞ ሌላውን ኮረብታ ያዙ። ከጌት የመጣ ቁመቱ ከዘጠኝ ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና ከፍልስጤማውያን ሰፈር ወጣ። እርሱም ከናስ የተሠራ የራስ ቁር ደፍቶ ክብደቱ አምስት ሺህ ሰቅል የሆነ የናስ ጥሩር ለብሶ ነበር። በእግሮቹ ላይ የናስ ገንባሌ አድርጎ በጫንቃው ላይ ደግሞ የናስ ጭሪ ይዞ ነበር። የጦሩም ዘንግ እንደ ሸማኔ መጠቅለያ የወፈረ፣ የጦሩም ብረት ስድስት መቶ ሰቅል ያህል የሚመዝን ነበር። ጋሻ ጃግሬውም ከፊት ፊቱ ይሄድ ነበር። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮኾ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለ ምንድን ነው? እኔ ፍልስጤማዊ፣ እናንተም የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወዳለሁበት ይውረድ። ከእኔ ጋር ሊዋጋና ሊገድለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸነፈውና ብገድለው ግን እናንተ ባሪያዎቻችን ትሆናላችሁ፣ ትገዙልናላችሁ። ከዚያም ፍልስጤማዊው ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ ደነገጡም። ዳዊት በይሁዳ የቤትልሔሙ ሰው የኤፍራታዊው የእሰይ ልጅ ነበር። እሰይ ስምንት ወንዶች ልጆች ነበሩት። በሳኦልም ዘመን ያረጀና ዕድሜው የገፋ ሰው ነበር። ሦስቱ የእሰይ ታላላቅ ልጆች ሳኦልን ተከትለው ወደ ጦርነት ሄደው ነበር እነርሱም ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሦስተኛውም ሳማ ይባላሉ። ዳዊት የሁሉም ታናሽ ነበር። ሦስቱ ታላላቅ ወንድሞቹ ሳኦልን ተከትለው ሄዱ። ዳዊት ግን የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም አርባ ቀን ሙሉ ጠዋትና ማታ ፊት ለፊት ብቅ እያለ ቆሞ ይታያቸው ነበር። በዚህ ጊዜ እሰይ ልጁን ዳዊትን እንዲህ አለው። ይህን ዐሥር ኪሎ የተጠበሰ እሸትና አስር እንጀራ ለወንድሞችህ ይዘህ ወዳሉበት የጦር ሰፈር በቶሎ ድረስ። ይህንም አስር የአይብ ጥፍጥፍ ለክፍል አዛዣቸው አብረህ ውሰድ። ወንድሞችህም እንዴት እንደሆነው አይተህ ደህንነታቸውን የሚያረጋግጥ ምልክት ከእነርሱ ዘንድ አምጣልኝ። እነርሱ ከሳኦልና ከእስራኤል ሰዎች ሁሉ ጋር ሆነው በኤላ ሸለቆ ከፍልስጤማውያን ጋር እየተዋጉ ናቸው። ዳዊት በማለዳ በጎቹን ለጠባቂ ትቶ እሰይ እንዳዘዘው ዕቃውን ይዞ ጉዞ ጀመረ። ልክ ሰራዊቱ እየፎከረ ለውጊያ ቦታ ቦታውን ለመያዝ በሚወጣበት ጊዜ ከጦሩ ሰፈር ደረሰ። እስራኤልና ፍልስጤማውያን ቦታ ቦታቸውን ይዘው ፊት ለፊት ተፋጠው ይጠባበቁ ነበር። ዳዊት ዕቃውን ከስንቅ ጠባቂው ዘንድ አስቀምጦ ወደ ጦሩ ግንባር ሮጠ። ወንድሞቹንም አግኝቶ ደህንነታቸውን ጠየቀ። ከእነርሱም ጋር በሚነጋገርበት ጊዜ ከጌት የመጣው ፍልስጤማዊው ጀግና ጎልያድ ከሰልፉ መካከል ወጥቶ እንደ ለመደው ሲደነፋ ዳዊት ሰማ። እስራኤላውያንም ሰውየውን ባዩት ጊዜ ሁሉም በታላቅ ፍርሃት ከፊቱ ሸሹ። እስራኤላውያንም እርስ በርሳቸው ይህ ሰው በየቀኑ እየመጣ እስራኤልን እንደሚገዳደር ታያላችሁ። ይህን ሰው ለሚገድል ንጉሡ ብዙ ሀብት ይሰጠዋል፣ ሴት ልጁን ይድርለታል፣ የአባቱንም ቤት በእስራኤል ዘንድ ከግብር ነጻ ያደርገዋል ይባባሉ ነበር። ዳዊት በአጠገቡ የቆሙትን ሰዎች ለመሆኑ ይህን ፍልስጤማዊ ገድሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው እግዚአብሔርን ሠራዊት ይገዳደር ዘንድ ይህ ያልተገረዘ ፍልስጤማዊ እርሱ ማን ነው? ሲል ጠየቀ። እነርሱም ለሚገድለው ሰው የሚደረግለትማ ይህ ነው ሲሉ አስቀድመው ያሉትን ደግመው ነገሩት። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድህ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውሃቸው? ትዕቢትህና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። ዳዊትም ታዲያ ምን አደረግሁ? መጠየቅ እንኳ አልችልም አለ። ከዚያም ወደ ሌላ ሰው ዘወር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደ ቀድሞው መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ ደረሰ። ሳኦልም ልኮ አስጠራው። ዳዊትም ሳኦልን ከዚህ ፍልስጤማዊ የተነሳ የማንም ሰው ልብ አይሸበር፣ ባሪያ ሄዶ ይዋጋዋል አለው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተ ይህንን ፍልስጤማዊ ልትገጥመው አትችልም አለው። ዳዊት ግን ሳኦልን እንዲህ አለው። አገልጋይህ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ከአፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበትም ጊዜ ጉሮሮውን ይዤ በመምታት እገድለው ነበር። ባርያህ አንበሳውንም ድቡንም ገድሏል። ይህም ያልተገረዘ ፊልስጤማዊ የሕያው እግዚአብሔርን ሰራዊት ተገዳድሯል እና መጨረሻው ከእነርሱ እንደ አንዱ ይሆናል። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፊልስጤማዊ እጅ ያድነኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ከዚያም ሳኦል ለዳዊት የገዛ ራሱን የጦር ልብስ አለበሰው። ጥሩር አጠለቀለት፣ ከናስ የተሰራ ቁርም ደፋለት። ዳዊትም ይህንን አይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብሱ ላይ ታጥቆ ለመራመድ ሞከረ። እርሱም ሳኦልን ያልተለማመድሁት ስለሆነ እንደዚህ ሆኜ መራመድ አልችልም አለው። ስለዚህ ሁሉንም አወለቀው። ከዚያም በትሩን በእጁ ያዘ። አምስት ድቡልቡል ድንጋዮች ከወንዝ መርጦ በእረኛ ኮረጆው ከጨመረ በኋላ ወንጭፉን በእጁ ይዞ ወደ ፍልስጤማዊው ቀረበ። ፍልስጤማዊውም ጋሻ ጃግሬውን እፊት ፊቱ በማስቀደም ወደ ዳዊት እየቀረበ መጣ። እርሱም ዳዊትን ትኩር ብሎ ሲያየው ደምግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህ ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻነኝና አለው። በአማልክቱም ስም ረገመው። እርሱም እስቲ ወደ እኔና ሥጋህን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። ዳዊትም ፊልስጤማዊውን እንዲህ አለው። አንተ ሰይፍ ጦርና ጭር ይዘህ ትመጣብኛለህ። እኔ ግን አንተ በተገዳደርኸው የእስራኤል ሠራዊት አምላክ በሆነው ሁሉን በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እኔ መትቼ እጥልሃለሁ፣ ራስህንም እቈርጠዋለሁ። በዚህች ዕለት የፊልስጤማውያንን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። እዚህ የተሰበሰቡትም ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለ ሆነም ሁላችሁን በእጃችን አሳልፎ ይሰጣል። ፍልስጤማዊው ሊመታው በቀረበ ጊዜ ዳዊትም ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው። ፍልስጤማዊውንም ግንባሩ ላይ መታው። ድንጋዩም ግንባሩ ውስጥ ገብቶ ተቀረቀረ። ፍልስጤማዊም በግንባሩ ተደፋ። በዚህ ሁኔታ ዳዊት በውንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው። በእጁም ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለውም። ዳዊት ሮጦ በላዩ ላይ ቆመ። ከዚያም የፍልስጤማዊውን ሰይፍ ከሰገባው መዞ አወጣው፣ እርሱንም ከገደለው በኋላ ራሱን በሰይፍ ቆረጠው። ፍልስጤማውያንም ጀግናቸው መሞቱን ባዩ ጊዜ ሸሹ። ከዚህ በኋላ የእስራኤልና የይሁዳ ሰዎች ተነስተው እየፎከሩ ፍልስጤማውያንን እስከ ጌት መግቢያና እስከ ኢቅሮን በሮች ድረስ አሳደዷቸው። የፍልስጤማውያን ሬሳ ከሸዓአይረይም አንስቶ እስከ ጌት ከዚያም እስከ ኢቅሮን በሮች ባለው መንገድ ላይ ወድቆ ነበር። እስራኤላውያን ፍልስጤማውያንን ከማሳደድ ተመለሱ፣ ሰፈራቸውንም በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው። ነገር ግን የፍልስጤማዊውን የጦር መሳሪያዎች በራሱ ድንኳን ውስጥ አስቀመጠ። ዳዊት ፍልስጤማዊውን ለመግጠም በሚሄድበት ጊዜ ሳኦል ተመልክቶ የሰራዊቱን አዛዥ አቤኔርን፣ አቤኔር ሆይ ይህ ልጅ የማን ነው? ሲል ጠየቀው። አቤኔርም ንጉሥ ሆይ በሕያው ነፍስህ ምላለው አላውቅም ብሎ መለሰለት። ንጉሡም እንግዲህ ወጣቱ የማን ልጅ እንደሆነ ተከታትለህ ድረስበት አለው። ዳዊት ፍልስጤማዊውን ገድሎ እንደ ተመለሰ አቤኔር ይዞ ንጉሡ ዘንድ አቀረበው። በዚህ ጊዜ ዳዊት የጎልያድን ራስ በእጁ ይዞ ነበር። ሳኦልም አንተ ወጣት የማን ልጅ ነህ ሲል ጠየቀው። ዳዊትም እኔ የአገልጋይህ የቤትልሔሙ ሰው የእሴይ ልጅ ነኝ ሲል መለሰ። ይህ በመጽሐፍ ቅዱስ ካሉት ታዋቂ ታሪኮች አንዱ ነው። የሚገርም ታሪክ ነው። ዳዊት ምንም እንኳ ታናሽ ብላቴና ቢሆንም ወታደር ባይሆንም ጀግና ነበር። ገና በባዶ ምድር እያለ ከአንበሳ ደቦልና ከድብ ጋር ታግሎ ያሸነፈ ጀግና ነበር። በጎቹንም ያስጠል ነበር። አየሽ፣ እዚያ ነው እግዚአብሔርን ማመን የተማረው። በዕለት ተዕለት ተግባር ውስጥ ነው በእግዚአብሔር መታመን የተለማመደው። ለእኔና ላንቺም እንዲሁ ነው። በግል ሕይወታችን ወደ ፊቱ ስንቀርብ ነው የእግዚአብሔርን ታማኝነት የምንረዳው። ከዛ ትላልቅ የሆኑ ነገሮች ሲያጋጥሙን ወዴት መሄድ እንዳለብን እናውቃለን። ዳዊት ይህንን ነው የተለማመደው። በእግዚአብሔር ኃይል እንዴት ልበ ሙሉ እንደነበረ ተመልከቺ። ደግሞም እግዚአብሔር ለሕዝቡ ያለውን ፍቅር ተገንዝቦ ነበር። እግዚአብሔርም ቢያምኑት እርሱ ታማኝ እንደሆነም ተረድቶ ነበር። ለዛም ነው ማንም ሰው የእግዚአብሔርን ሕዝቦች እንዲሳደብ ያልፈቀደው ምክንያቱም እግዚአብሔር ሊከበር ይገባዋልና። አስታውሺ ዳዊት መዝሙሮቹን እንደጻፈ ነግሬሽ ነበር። አሁንም ከመዝሙሮቹ ጥቂቶቹን እንድትሰሚኝሻለሁ። ይህንንም መዝሙር የጻፈው ጎልያድን ከመታ ከዓመታት በኋላ ነው። በመዝሙር ምዕራፍ 9 ቁጥር 1 እስከ 4 ላይ አቤቱ በልቤ ሁሉ አመሰግንሃለሁ፣ ተአምራትህንም ሁሉ እነግራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና፣ ጽድቅን እየፈረድህ በዙፋን ላይ ተቀመጥህ ይላል። እንዲሁም በመዝሙር 27 ከቁጥር 1 እስከ 4 ላይ እንዲህ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም ሰልፍም ቢነሳብኝ በዚህ ይተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የልልታ መስዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለሁ። አቤቱ ወደ አንተ የጮኹትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልህ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከእኔ አትሰውር፣ ተቆጥተ ከባሪያ ፈቀቅ አትበል። ረዳት ሁነኝ አትጣለኝም፣ የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና መጻኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። ውድ እህቴ ሆይ ዛሬ በፊት ለፊትሽ እንደ ጎልያድ የሆነብሽ ነገር አለ። በእግዚአብሔር ታመኘ። የእግዚአብሔርን ስም ጥሪበት። እርሱ ከፊትሽ ያስወግደዋል። እስኪ አሁን ከእኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። በህቴ ፊት የቆመ በህይወቷ ፊት ያለ እያስጨነቃት ያለ እያስፈራራት ያለ የኑሮ ውጣ ውረድ ቢሆን፣ የተለያየ ከግንኙነት ጋር የተገናኘ ነገር ቢሆን፣ በቤት ቢሆን፣ በውጪ ቢሆን ያለ ነገር በጌታ በኢየሱስ ስም አሁን ከቃል የተነሳ ከህይወቷ ላይ እንዲወርቅ እጸልያለሁ። እግዚአብሔር ሆይ ሰላምን እንድትሰጣት እረፍትን እንድትሰጣት በጌታ በኢየሱስ ስም እንጸልያለን። ሰላሜን እተውላችኋለሁ እንደሚል ቃልህ እግዚአብሔር ወይ ያንተን ሰላም የክርስቶስን ሰላም በቤቷ በኑሮዋ በአይምሮዋ ላይ እንድታበዛ በጌታ በኢየሱስ ስም እለምንሃለሁ። ስለ ሁሉ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። እግዚአብሔር አለልኝ። በቃ እሱ ይበቃኛል። በቃ እግዚአብሔር የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።